የኢትዮጵያ አየር መንገድ ንብረት ከሆነውና ትላንት ቢሾፍቱ አቅራቢያ ከተከሰከሰው አይሮፕላን ስብርባሪ ውስጥ የተገኘው የመረጃ መዝጋቢ ሳጥን ርክክብ መፈጸሙን የኢትዮጵያ ሲቪል ኤቪዬሽን ባለሥልጣን ዋና ዲሬክተር ኮሎኔል ወሰንየለህ ሁነኛው ለቪኦኤ ገልጸዋል። ዩናይትድ ስቴትስ በምርመራው የሚያግዙ ባለሙያዎች ያሉበትን ቡድን ዛሬ ወደ አዲስ አበባ አንቀሳቅሳለች። ሰለሞን አባተ እየተከታተለው ነው። እነሆ። የኢትዮጵያ አየር መንገድ ባለፈው ህዳር ከቦይንግ ኩባንያ ከተረከባቸው ስድስት 737 ማክስ 8 ሰባት ሰላሳ ሰባት ማክስ ስምንት የመንገደኞች ማመላለሻ ጄቶች አንዱ ትናንት የአንድ መቶ ሀምሳ ሰባት ሰው ነፍስ ይዞ ጠፍቷል። ኢትዮጵያ ብሔራዊ ሐዘን ላይ ነች። ትናንትናና ዛሬ የዓለም መገናኛ ብዙሐን የሚያወሩት ይህ ስሙ የገነና አየር መንገድ ያጋጠመውን አደጋና ጉዳት ነው። ብዙዎችም ጣቶቻቸውን ወደ ቦይንግ ኩባንያ ሲቀስሩም ታይተዋል። የኩባንያው ስሪት የሆነው ሰባት ሰላሳ ሰባት ማክስ ስምንት የዛሬ አምስት ወርም እንዲሁ ዓለምን ያስደነገጠ አደጋ ደርሷል፣ የሚሉ የአሜሪካ ፖለቲከኞችና እንደራሴዎች ፍተሻ እንዲደረግበት እያሳሰቡ ናቸው። በሰላሳ ስድስት አገሮች ውስጥ ቤተሰቦች በመረረ ሐዘን ተውጠዋል፣ እያነቡ ናቸው። በበረራ ቁጥር ኢቲ 302 የተመዘገበው የኢትዮጵያ አየር መንገድ ጄት አደጋው ከደረሰበት ሰዓት አንስቶ ሙሉ መንግስቱና የሚመለከታቸው መስሪያ ቤቶች ሁሉ እየተረባረቡ በተስፋ ጨለማ ውስጥም የሚተርፍ ቢኖር በሚል ተስፋ ሳይቀር ፈልጎ አዳኝ ቡድኖች ተሰማርተዋል። ማንም ግን አልተረፈም። ዛሬ ስላለው ሁኔታ የመጨረሻ መረጃ ለማግኘት የኢትዮጵያ አየር መንገድና የጠቅላይ ሚኒስትሩን ቢሮ ጨምሮ ወደ ብዙ መስሪያ ቤቶችና ኃላፊዎቻቸው ደውያለሁ። ሁሉም በስራ የተጠመዱ ይመስላል። የኢትዮጵያ ሲቪል አቪዬሽን ባለሥልጣን የኢትዮጵያን የአየር ላይ እንቅስቃሴዎች የሚቆጣጠር የመንግሥት መሥሪያ ቤት ነው። ዋና ዳይሬክተሩ ኮሎኔል ወሰንየለህ ሁነኛው አይሮፕላኑ የወደቀበት ቦታ ውለው ቢሮአቸው እንደ ገቡ ከጥቂት ደቂቃዎች በፊት አግኝቼ አነጋግሬያቸዋለሁ። ቦታ ላይ ነበር። ከትናንት ጀምሮ የመጀመሪያ ስራ የሰራው ያው ፈልጎ ማዳን ስራ ነው። ፍለጋው ወዲያው ነው የተጀምረ ና ፍለጋውን የወቅቱ አጠናቀቅ ያው እንደተገኘም እንግዲህ ከዚያ እንዲያፈልገው ስራ ተጀምረ። አይሮፕላኑ አንደኛ የተረፈ ሰው አልነበረም። ነገር በሚለ ሙሉ በሙሉ መሬት ውስጥ ገብቶ ስለነበር እሱ አካባቢ የሚያስፈልጉት ንቅቶች ና ያው አስከሬኖቹ ወይም የሰቡንትን ማዘጋጀት ያስፈልግ ነበረ። እንግዲህ ይሄ የአጠቃላይ ሰርች እንደሪስኪቲ ነው ወይም የፈልገው ማዳኑ ቡድኑ የኢትዮጵያ አየር መንገድ መከላከያ፣ ማለትም ኢትዮጵያ አየር ኃይል ጤና ጥበቃ ሚኒስቴር፣ ፖሊስ ኃይሉ ሁሉም ተረባርበው አስፈላጊውን ስርዓት በትናንትናው ቀን ሲሰራ ውሎ አብዛኛውን ብር ለማንሳት ችሏል። ነገር ግን ያው አውሮፕላኑን እና በተለምዶ ያው ሳጥን ተብሎ ብላክ ቦክስ ተብሎ የሚጠራውን ለማግኘት ሲሰራ ዋለ። ዛሬ ተገኝቷል። እንግዲህ ያለበትን ሁኔታ ተቀጣይ ሙያተኞች የሚታይ ነው። አሁን እንግዲህ ከተወሰነ ሰዓት በፊት ርክኩን አድርገን ያው የተዋቀረው የአክሲደንት ኢንቨስቲጌሽን ወይም የምርመራ ቡድኑ ረክቦታል። እንግዲህ የምርመራ ቡድኑ ከተለያየ ሀገር ሀገሮችን መገዛ ማለት ስለነብን በህጉ ወይም በዓለም አቀፍ አሰራሩ መሰረት አይካኦ የሚለው የራሱ አሰራር አለው። አይካኦ ማለት ዓለም አቀፉ የሲቪል አቪዬሽን ድርጅት ማለት ነው። ሽን ማለት ነው። ሁሉም በዚህ የሚስማሙበት ወይም ተቀጽና ስራ ሶስት የሚባል ወይም አኔክስ አስራ ሶስት የሚባል አለ። በዛ መሰረት የዚህ የአክሲን ኢንቨስቲጌሽን አባል መሆን የሚገባቸው የቡድን አባል መሆን የሚገባቸው እነማን እንደሆነ በደንብ የተቀመጠ በመሆኑ በዛ መሰረት ኢትዮጵያ የትራንስፖርት የቡድን አዋቅሯል። ያው እንግዲህ የእነዚህ ቡድኖች ማን ያካፍታል? በዋናነት ኢትዮጵያ እንደ ዋናው ባለቤት ወይም ኤርክራፍቱ የተመዘገባት ሀገር ናት። ሁለተኛ ያው አይሮፕላኑ እየሰራ ማኑፋክቸር ያደረገው ቦይንግ ኩባንያ ዲዛይን ያደረገው የተለያዩ ሀገር ሴቱ ነው የሚጠራው። ያው እንግዲህ ሲያሳትፍ ሴቱ ያው አክሬዲትድ የሆነ ቡድን ይልካል ማለት ነው። እንግዲህ በዚህ መሰረት ያው አክሬዲትድ ቴሽን ቡድኑ ተዋቅሯል። ስራውን እየሰራ ነው። እንግዲህ በተለምዶ ብላክ ቦክስ የሚባለውን ተረክቧል። የመረጃ መዝጋቢውን ሳጥኖች ማለት ነው። አዎ፣ አዎ፣ በተለምዶ ብላክ ቦክስ መረጃ መመዝገቢያ አይሮፕላን ውስጥ ያለው መረጃ መዘጋ ሳጥን ማለት ነው ያው ተረከዋል እንግዲህ ያለበት ሁኔታ ምንድነው ያለው እዛ ላይ ያለው ነገር ምን ያህል ትክክል ይነበባል ምን ያህል ትክክል ይሰራል እንግዲህ በሙያተኛ የሚታይ ሙያተኞች ከያዙት በኋላ የሚሠራ ስራል ይህንን ምርመራ ማካሄድ የመረጃ መዝጋቢ መሳሪያ የመቆጣጠር የመፈተሽ የሲቪል አቪዬሽን ስራ ነው አይደለም። የኢትዮጵያ ሲቪል አቪዬሽን አሁን እያስተባበርን ነው ያለነው፣ ግን በዋናነት ስራውን የያዘው በትራንስፖርት በኢትዮጵያ አወቃቀር በትራንስፖርት ሚኒስቴር ስር ያለ አክሲደንት ኢንቨስቲጌሽን የአደጋ ምርመራ ተቋቋም አለ። የአደጋ ምርመራ ቢሮ አለ። ያ ቢሮ ነው ይህንን ጉዳይ እያስሄደ ያለው። ያው እኛ አንዱ አካል ስለሆን መግለጫውን ወይም ማብራሪያውን ስለጠየቃችሁን ለመስጠት ነው እንጂ ቢሮ ነው የሚያካሂደው። እንግዲህ በጠቅላላው ስናየው ይህን ጉዳይ የሚያሰራው ቢሮ አማካኝነት የትራንስፖርት ሚኒስትሪ ነው ማለት ነው። እንግዲህ የትራንስፖርት ሚኒስትሮቹም ቅርበት የሚከታተሉ ስራ ይሆናል። ከአንዳንድ ስዕሎች እንዳየነው ኮሎኔል፣ እሳት አልተነሳም፣ ከእሳት የሚባል አላየንም፣ እኛ አላገኘንም። ግን አይሮፕላኑ ከመሬት ጋር በደንብ ተጋይቷል። ይንም የለም ሙሉ በሙሉ እኛ የምነግራቸው እውነተኛና ነባራዊ ሁኔታውን ነው። ስም አልተነሳም። አካባቢው ያው አፈሩ በጣም ልል አፈር ስለሆነ በቀጥታ ወደ ሰልፍ ውስጥ የቀባው በቃ ያነበረው ሁኔታ ሰው ያለቀው በግጭቱና በመከስከሱ ምክንያት ነው ማለት ነው። በትዛ ሌላ ነገር እስካሁን እስካሁን ባለ እና እንግዲህ በቀጣዩ ምርመራ ወጣቸው ነገሮች ይኖራሉ። እና አስከሬኖችን ለመለየት ቻላችሁ? የአንድ መቶ ሀምሳ ሰባቱንም በዛ መልኩ አይደለም እንግዲህ። እሱን የያዘው ቡድን ሌላ የምርመራ ቡድን ምርመራ ቡድን አለ። እሺ፣ እነሱ ምን ላይ እንዳሉ እነሱ የሚያውቁት ይመስለኛል። እርስ ጋር የደረሰ ሪፖርት የለም እስካሁን፣ ገና እየተሰራ ስለሆነ ዛሬም ጭምር ስራው እየተሰራ ነው። ምክንያቱም ያው ተቆፍሮ አይሮፕላኑ ከስር ስለሆነ ያለው ተቆፍሮ መደረስ ስላለበት ያ ስራ እየተሰራ ነው፣ አሁን ወደ ማጠናቀቁ ይመስለኛል። ኮሎኔል ወሰን የለህ ይሄ አይሮፕላን በስድስት ደቂቃ ውስጥ እንደተነሳ ችግር እንደገጠመበት ተናግሮ ነበረ አብራሪውና፣ ለመመለስም ለመመለስን ፍቃድ እንዲሰጠው ጠይቆ ነበረ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ምንድን ነው ያደረገው? በዚያን ጊዜ ምን አይነት እርምጃ ነው የወሰደው? በምን ያህል ጊዜ ወሰደ? ወዲያውኑ መልስ የሰጡት ተቆጣጣሪ የአየር ትራፊክ ተቆጣጣሪዎቹ ሚዲት ላይ እንደጠየቀ የጠየቀውን ፍቃድ ሰጥተውታል። በምን ያህል ጊዜ ሰጡት ፍቃዱን? ል እያለ እርስዎ የተከታተሉት ነገር ካለ በዛ ሙሉ በሙሉ ተከታትየዋለሁ። ማለት ያው ዳታውን ነው በኋላ የተገኘውን ሪከርድ የተደረገውን ዳታ ነው የምናየው። ወዲያው እንደ ጠየቀ ነው መልስ የሰጡት። ምንም የገየ ነገር ምንም ነገር የለ። እና የወደቀው እየተመለሰ ነበር አይሮፕላኑ፣ ሙከራ እያደረገ ነበር። ትክክል እንደው ካለሁት ግምት። እርስዎ በሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የረጅም ጊዜ ልምድ አለሁትና ምንድን ነው ችግሩ ብለው ይገምታሉ? የዚህ መቀስቀስ በትክክል ይህን ችግር ምክንያቱ መናገር በጣም አስቸጋሪ ነው። ምክንያቱም ከምርመራ በፊት ነት መናገር በጣም ስህተት ነው የሚሆነው። የአይሮፕላን ያው እኛ እንደምናውቀው እኛ ሪከርዱ እንዳለን አዲስ አይሮፕላን ነው፣ የታወቀ አይሮፕላን ነው፣ አዲስ ጊዜ የመጣ አይሮፕላን ነው። ምንም እኛ ጋር ይሄ ነው የሚባል መጥፎ ሪከርድ ወይም ሌላ የተበላሸ ሪከርድ የለውም። ስለዚህ ምክንያቱም ይሄ ነው ብሎ መናገር በጣም አስቸጋሪ ይህ አውሮፕላን አየር ላይ እንዲወጣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ ሰጥቷል፣ ተስማምቷል? አዎ በትክክል ተመርምሮ መጀመሪያ ስንረከበው ቀጣይም የቼክ አፕ ስራው ተሰርቶ አግባቡ ባይጓል ምንም ይሄ ነው የሚባል ግን ሪከርድ ነው። ለመሆኑ የሟች ቤተሰቦችን አግኝታችኋል ኮሎኔል? እና እንዳጋጣሚ የሆነው በእኛ አሰራር የሲቪል አቪዬሽኑ ከሟች ቤተሰቦች ጋራ አንገናኝም። ይሄ ምን የሚገናኘው ኦፕሬተሩ ስለሆነ ወይም የኢትዮጵያ አየር መንገድ ነው የሚገናኘው እስካሁን ድረስ አጋጣሚ አልተገናኘንም። የኢትዮጵያ ሲቪል አቪዬሽን ባለስልጣን በአጠቃላይ በእንደዚህ አይነት ሁኔታዎች ውስጥ ምንድን ነው የሚያደርገው? እኛ እንደ ዓለም አቀፉ የሲቪል አቪዬሽን አሰራር አንዱ ተቆጣጣሪ አካል በመሆናችን እኛ ራሳችን ኢንቨስቲጌት ተደራጊዎች እኛ እኛ ሁልጊዜ የዓለም አቀፍ ሲቪል አቪዬሽኑን አሰራር ስለምንከተል ተመርማሪዎች ናቸው። ኢንቨስቲጌሽን ውስጥም ብዙ ተመርማሪዎች ነው ተብሎ ነው የሚወሰደው። ስለዚህ በኢንቨስቲጌሽን ውስጥ ወይም በዚህ አይነት ውስጥ እገዛ ከማድረግ ውጭ ዳይሬክት የሚያሳተፈው ነገር የለም ቀጥታ ኮሎኔል ወሰኔ ለሁነኛውን አመሰግናለሁ። የኢትዮጵያን አየር መንገድ ገናና ያደረጉት ትጉህና ታታሪ ሠራተኞቹ ናቸው፣ አብራሪዎቹ፣ ቴክኒሽያኖቹ፣ የበረራና የምድር አስተናጋጆቹ፣ መላ የኢትዮጵያ አየር መንገድ ቤተሰብ ሁሉም ሐዘን ላይ ነው። ዛሬ አየር መንገዱን ወደ አርባ ዓመት ለሚጠጋ ጊዜ ከዲሲ ትሪ አብራሪነት እስከ ቦይንግ ሰባት ሀምሳ ሰባትና ሰባት ስልሳ ሰባት ካፕቴንነት ያገለገሉና ያስተማሩትም ካፕቴን አንተ ሁነኝ ሞገስም እዚያው ሐዘን ላይ ናቸው። በጣም በጣም ያዘንኩበት ቀን ነው ትናንትና። ልጆቼን ነው ያጣሁት። ፓይለቱ እኔ ጋ በሯል። ኮፓይለት አስተምሬዋል ሰብን ሲክስ ሰብን ላይ ሳራ ገብረ ሚካኤል ደግሞ በጣም ጓደኛዬ ሊድ ሆስተሷ ማለት ትችላለህ። ሊድ ሆስተሷ እና በጣም በጣም የማውቃት ወል ሬድ እና በቃ እራሷን ያዘጋጀች ልጅ ነበረች እና እኔ እንደዚሁ በግለሰብ ደረጃ ብቻ ሳይሆን በሀገሪቱ አየር መንገዱ የደረሰው አደጋ በጣም አስጠጣቂ አሳዛኝ ነው። አዝኛለሁ በጣም አዝኘ- አሁንም ገና አልተነሳውም ል አዝኛለሁ። በኢትዮጵያ አየር መንገድ ታሪክ እንደዚህ አይነት በስድስት ደቂቃ ውስጥ በራሱ በሜይን ስቴሽን በአዲስ አበባ ኤርፖርት አካባቢ እንዲህ አይነት አደጋ ተሰምቶም ታይቶም አይታወቅም ነገር ነው። ሰፊ ውይይት ያደረግነው ከካፕተን አንተ ሁነኝ ሞገስ ጋር፣ ምንም እንኳ የአደጋው ምክንያት የማጣራት ሥራ ገና የተጀመረ ቢሆንም የአብራሪ ችግር ነው ብለው እንደማያምኑ ግን ካፕተን አንተ ሁነኝ ተናግረዋል። ለአየር መንገዱ የዕለት ተዕለት ሕይወትና ታሪክ እጅግ የቀረበ ግንኙነት ያላቸው ሌላ ነባር ባለሙያና የሥራም ኃላፊ የነበሩ ሰው እምነት ከካፕተን አንተ ሁነኝ የተለየ አይደለም። የምህንድስና ችግር ነው የሚል ጠንካራ እምነት እንዳላቸው ጠቁመውኛል። በተለይ ጄቱ አፍንጫ ላይ ካለው የአቅጣጫና የፍጥነት መቆጣጠሪያ ጋር የተያያዘ በሰውና በማሽን መካከል በሚፈጠር የግንኙነት መጣረስ ምክንያት የተፈጠረ ሊሆን እንደሚችል የቦይንግ 737 ማክስ ኤትን የቴክኖሎጂ አቀራረጽ አንተርሰው በዝርዝር አስረድተውኛል። ኢንዶኔዥያን ያጋጠማት አደጋና የቢሾፍቱም ተፈጥሯቸው ተመሳሳይ መሆኑን ነግረውኛል። ኢትዮጵያ ከቦይንግ ኩባንያ ላይ ያዘዘችው በጠቅላላው 29 737 ማክስ 8 ጄቶች ናቸው። ይህ እጅግ የዘመነ ጄት ከጉልበቱ ከፍጥነቱ በአነስተኛ ነዳጅ ረዥም ፍጥነት ከመጓዙ ለመንገደኞችም ካለው ምቾትና ተስማሚነት አኳያ ሲታይ ላይገዛ የሚችል አውሮፕላን አይደለም ብለውኛል። በሌላ በኩል ግን እነዚህ ጀቶች ችግር እንደነበረባቸው ለመስሪያ ቤቱ ቀደም ሲልም ጥቆማዎች ይደርሱ እንደነበረ ለእኚሁ ባለሙያው ጥያቄ አንስቼላቸው፣ ግዢው በተለያዩ ደረጃዎች በተካሄዱ ጥናቶች የተራዘመ ጊዜ በወሰደ ሂደት የተፈጸመ በመሆኑ እንዲያ የሚሉ ካሉ ለፖለቲካ ፍጆታ የሚናገሩ መሆን አለባቸው ብለውኛል። የቦይንግ ስሪ የሆኑ ሰባት ሰላሳ ሰባት ሰባት መቶ ሰባት ሰላሳ ሰባት ስምንት መቶም እጅግ የተራቀቁ ቢሆኑም አዲሱ ማክስ ኤት እንዲህ ከየአብራሪው ጋር እየተጋጨ ከሰማይ እየረገፈ ሊቀጥልን ነው ማለት ነው ብያቸው ነበር። ኩባንያው የማስተካከያ ስራዎችን ይወስዳል ብለው እንደሚያምኑ ገልጸውልኛል። ከአቪዬሽን ባለሙያዎችና ኃላፊዎች ጋር መነጋገራችንን እንቀጥላለን። በየዕለቱም ተጨማሪ መረጃዎችን እያያዝንላችሁ እንመለሳለን። ከካፕቴን አንተ ሁነኝ ሞገስ ጋር ያደረኩትን ውይይት ከዌብሳይታችንና ፌስቡክ ገጻችን ታገኛላችሁ። ይህ በእንዲህ እንዳለ ኢትዮጵያ ትናንት አደጋ የደረሰባትን ቦይንግ 737 ማክስ ኤይት አይሮፕላን አስመልክቶ በምታካሂደው ምርመራ ለመርዳት ዩናይትድ ስቴትስ የባለሙያዎች ቡድን ወደ አዲስ አዲስ አበባ እንደምትልክ አስታውቃለች። በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ዛሬ ከቀትር በኋላ አደጋው የደረሰበትን ስፍራ ተመልክተዋል። አምባሳደሩ በዚህ ወቅት ለመገናኛ ብዙኃን ሲናገሩ ዩናይትድ ስቴትስ በምርመራው የሚያግዙ ስድስት አባላት ያሉት የባለሙያዎች ቡድን ወደ ኢትዮጵያ ትልካለች ብለዋል። ቡድኑ ነገ እንደሚደርስም ጨምረው አስረድተዋል። አዲስ አበባ በተለይ የቦይንግ ቴክኒካዊ ቡድን ከኢትዮጵያ መንግሥትና ከዓለም አቀፍ የፖሊስ ተቋም ከኢንተርፖል ጋር በመተባበር እርዳታ ይሰጣልም ተብሏል። በበረራው ወቅት የሚካሄዱ የድምፅ ልውውጦችን የሚቀርጸው መሳሪያ ዛሬ መገኘቱ የአደጋውን ምክንያት ለማወቅ ከፍተኛ ጥቅም ይኖረዋል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር አብራርተዋል። በትናንቱ አደጋ ከሞቱት አንድ መቶ ሃምሳ ሰባት መንገደኞች ስምንቱ አሜሪካውያን መሆናቸው ተዘግቧል። በዚሁ በኢትዮጵያ አየር መንገድ ላይ በደረሰው ጉዳት ምክንያት የተለያዩ አካላት መስሪያ ቤቶችና የዓለም ታዋቂ ግለሰቦችና መሪዎች ሀዘናቸውን ለኢትዮጵያ መንግሥት እየገለጹ ናቸው።